ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኤልኒኖ ለኢትዮጵያ ውሃ እጥረት አስተዋጽኦ አድርገዋል ይላሉ የኢትዮጵያ ባለስልጣን። ዝናብ ካለ ሰው ከዝናብ ውሃ ይጠቀማል ለተለያየ ነገር ማለት ነው። ዝናብ ከሌለ ያንን አገኝም ማለት ነው። በሙሉ ወደ ቧንቧ ውሃ ነው የሚሄደው። በዚህ በኩል ስቀንስ የነበረውን ችግር ያባባሰበት ሁኔታ አለ። የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር አቶ ሞቱማ መቃሳ ናቸው። በእለቱ አብይ ርዕስ ዝርዝሩን ይዘናል። በዩናይትድ ስቴትስ ፕሬዚዳንታዊ ቅድመ ምርጫዎች ትላንት ሪፐብሊካኑ ዶናልድ ትራምፕ እና ዲሞክራቷ ሂላሪ ክሊንተን ከፍተኛውን የድምፅ ብልጫ በማግኘት አሸናፊዎች ሆነዋል። በተለይ ሚስተር ትራምፕ በፍሎሪዳ ማሸነፋቸው የተፎካካሪያቸውን ማርኮ ሩቢዮን የምረጡኝ ዘመቻ እንዲያበቃ አድርገዋል። ዘገባና መጪውን የምርጫ አቅጣጫ የሚዳስስ የባለሙያ ትንታኔም ይዘናል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን እንደምናምሽታችኋል። ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ መጋቢት 7 2008 ዓ ም አስተናጋጆች እኔ አዳነች ፍስሀዬና እኔም አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ከርቲስ ባይነም ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ነው። ሁለት አጥፍቶ ጠፊዎች ከማይድጉሪ የናይጄሪያ ወጣ ብሎ በሚገኝ መስጊድ ላይ ባደረሱት ጥቃት 22 ሰዎች ሲገደሉ 17 ቆስለዋል። አጥፍቶ ጠፊዎቹ የወንድ ልብስ የለበሱ ሴቶች እንደሆኑ የአይን ምስክሮች ተናግረዋል። አንደኛዋ ዛሬ ማለዳ መስጊድ ውስጥ ገብታ ፈንጂውን እንዳፈነዳች፣ ሌላዋ ደግሞ ከመስጊዱ ውጭ ሆና አስቀድሞ ከፈነዳው ፈንጂ በሚሸሹት ሰዎች ላይ እንዳፈነዳች ተገልጿል። ማይዱጉሪ ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን አመጹን የጀመረበት ከተማ ተደርጋ ትታያለች። ቡድኑ በሰሜን ናይጀሪያና በቻድ ባህር አካባቢ ባሉት ጎረቤት አገሮች ኒጀር፣ ቻድና ካሜሩን ጥቃቶች ሲያካሄድ ቆይቷል። የሀገሪቱ መንግስት ቡድኑን ለማጥፋት እየታገለ ነው። ለዛሬው ፍንዳታ እስካሁን ባለው ጊዜ ኃላፊነት የወሰደ የለም። ከፑንትላንድ ሶማሊያ የተነሱ ኃይሎች ባለፈው ሰኞ በአካባቢው የባህረ ጠረፍ አዋሳኝ መንደሮች የገቡት በገቡት የአልሻባብ አማጽያ ላይ ጥቃት እንደከፈቱ ባለስልጣናና ባለስልጣናትና አማኞች ተናገሩ። የፑንትላንድ ማስታወቂያ ሚኒስትር ሙሐመድ ሀሰን ሰዋዴ የግዛቲቱ የጸጥታ ኃይሎች ከደቡባዊ ሶማሊያ ተነስተው ፑንትላንድን ወረሩ ባሏቸው የአልሻባብ አማጽያን ላይ ጥቃት ከፍተዋል ሲሉ በፑንትላንድ መዲና ጋሮዌ ላይ ባካሄዱት ጋዜጣዊ መግለጫ አመልክተዋል። የአካባቢው ነዋሪዎች ለአሜሪካ ድምጽ ዘጋቢ በተናገሩት መሰረትም ሱጅ በተባለው በኑጋል ክልል የሚገኝ ወንዝ ያለበት አካባቢ ከባድ ውጊያ ቀጥሏል። አካባቢው የባህር ላይ ዘራፊዎች መናኸሪያ እንደነበርም ተመልክተዋል። የማስታወቂያ ሚኒስትሩ የፑንትላንድ ወታደሮች ጉዳት እንዳልደረሰባቸው ገልጠው በርካታ አማጽያን ግን ተገድለዋል ነው ያሉት። አልሻባብ እስካሁን ባለው ጊዜ ስለ ውጊያው የተናገረው ነገር የለም። እንዳሉስ የተባለው በሶማሊያ የሚተላለፈው የአልሻባብ አፈቀላጤ የሆነ ሬዲዮ የሙጂሃዴን ኃይሎች የፑንትላንድ ውስጥ አዳዲስ ግዛቶችን ይዘዋል ሲል ትናንት መናገሩም ተሰምቷል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የጠቅላይ ፍርድ ቤቱ ዳኛ እንዲሆኑ የፌዴራሉን ይግባኝ ሰሚ ችሎት ዳኛ ሜድሬክ ጋርላንድን መርጠው አቀረበው። ፕሬዚዳንቱ ዳኛ ጋርላንድን የመረጡት በቅርቡ ያረፉትን አንቶኒ ስካሊያን እንዲተኩ ነው። ሜሪ አሊስ ሳሊናስ ከዋይት ሀውስ የላከችው ዘገባ አለ። ሰለሞን አባተ ያቀርበዋል። ይህንን ቆየት ብለን እናቀርባለን አድማጮች። በሌላ ተያያዥ ዜና በዩናይት ስቴትስ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊ ዶናልድ ትራምፕና ዲሞክራቷ ሂላሪ ክሊንተን በፓርቲዎቻቸው ለፕሬዚዳንትነት የመወዳደር ውክልና ለማግኘት ባደረጉት ጥረት የቀዳሚነቱን ቦታ መያዛቸው ተገልጧል። ሁለቱም ተወዳዳሪዎች በትላንቱ ውድድር አስተማማኝ የተባሉ ድሎችን አግኝተዋል። የሂላሪ ክሊንተን የፓርቲያቸውን ውክልና ማግኘት ከትራምፕ ይልቅ በበለጠ የተረጋገጠ ይመስላል ተብሏል። በአገሪቱ የመጀመሪያዋ እንስት ፕሬዚዳንት ለመሆን በመወዳደር ላይ ያሉት ክሊንተን በትላንቱ ምርጫ በፍሎሪዳ፣ በሰሜን ካሮላይና፣ በኦሃዮና በኢሊኖይ አሸንፈዋል። በሚዙሪም በጥቂት ርቀት በርኒ ሳንደርስን መብለጣቸውን የተዘገበው ውጤቱ እስካሁን ይፋ አልተደረገም። ሂላሪ ክሊንተን የዲሞክራሲያዊ ፓርቲ ውክልና ለማግኘት የሚያስችላቸውን የ ስልሳ ስድስት ተወካዮችን ድጋፍ ጨብጠዋል። ትራምፕ በበኩላቸው በሪፐብሊካዊ ፓርቲ ለመወከል ከሚያስፈልጋቸው ከግማሹ በመጠኑ ከፍ ያለ ድጋፍ ማግኘታቸውን የተዘገበው ሁለቱም ተወዳዳሪዎች በፓርቲዎቻቸው ተወክለው ለመወዳደር ከበቁ በቃላት ለመጠራረብ ማቀዳቸውን እያመለከቱ ነው ታዛቢዎች። ትራምፕ ዛሬ በአንድ ቃለ ምልልስ ሲናገሩ ክሊንተን ፕሬዚዳንት የመሆን ብርታት ሆነ አቅም የላቸውም ማፈሪያ ነው የሚሆኑት ሲሉ የነቀፋ አስተያየት ተናግረዋል። ሂላሪ ክሊንተን በበኩላቸው ትላንት የድል ንግግር ባደረጉበት ወቅት የሀገራችን መሪ ለሀገሪቱ የሚከላከል እንጂ የሚያሳፍራት መሆን የለበትም፣ አሜሪካን ታላቅ ያደረጋትን ነገር ልናጣም አይገባም በማለት ትራምፕን ተችተዋል። አድማጮች ቀደም ብለው ወደ አስተዋወቅ ነው ወቅታዊ ዘገባ እንለፍ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የጠቅላይ ፍርድ ቤቱ ዳኛ እንዲሆኑ የፌዴራሉ ይግባኝ ሰሚ ችሎት ዳኛ ሜድሪክ ጋላርድን ነው የመረጡት። ፕሬዚዳንቱ ዳኛ ጋላርድን የመረጡት በቅርቡ ያረፉትን አንቶኒ ስካሊያን እንዲተኩ መሆኑ ይታወቃል። ማሪ አሊስ ሳላኒስ ከዋይት ሐውስ የላከችልን ይህንን ዘገባ ሰለሞን አባቴ ይዘው ቀርበዋል። ፕሬዚደንት ባራክ ኦባማ የጠቅላይ ፍርድ ቤት ዳኛ ምርጫቸውን ያሳወቁት ዛሬ ረፋድ ላይ በቤተ መንግስታቸው አጸድ በሚገኘው ሮዝ መናፈሻ ውስጥ ነው። አንድ በዚያ ዳኛ ስካሊያ ጥለውት ባለፉት ወንበር የሚሞላ ሰው ሲፈልጉ ላይናታች ሲሉ ሳምንታትን ማስቆጠራቸውን ፕሬዚደንቱ ተናገሩ። ፕሬዚዳንት እናም ዛሬ ይህንን ሁሉንም አማራጮች ያየሁበትን ሂደት አጠናቅቄ ውሳኔ ላይ ደርሻለሁ። ከአሜሪካ እጅግ የሰሉ የሕግ አእምሮች አንዱ የሆኑትን ብቻ ሳይሆን የክብር፣ የትሕትና፣ የመልካም ተክለ ሰብእና፣ የፍትሐዊነትና የምጡቅነትን የስራ መንፈስ የሚዘሩብንን ሰው በእጩነት መርጫለሁ። የጠቅላይ ፍርድ ቤቱ እጩ ዳኛ ሜሪክ ጋርላንድ በሕግ አገልግሎት ሥራ ላይ የረዥም ዓመታት ልምድ እንዳላቸው፣ የሁለቱም ፓርቲዎች አባላት የበዛ አብላጫ ድጋፍ ያላቸው፣ ለሕግ የበላይነትም የማይናወጥ ክብር ያላቸው መሆናቸውን ኦባማ አመልክተዋል። ለዘብተኛ መሆናቸው የሚነገርላቸው የ63 ዓመት ዕድሜው ዳኛ ጋርላንድ የዛሬ 20 ዓመት ለፌዴራሉ የወረዳ ይግባኝ ሰሚ ፍርድ ቤት ዳኝነት ሲመረጡ አሁን ሥራ ላይ ካሉት የሕግ መወሰኛ ምክር ቤቱ አባላት ሰባቱ ሪፐብሊካን እንደራሴዎች ድጋፋ ሰጥተዋቸውን ሰጥተዋቸው ነበር። ፕሬዚደንት ኦባማ ዳኛ ሲፈልጉና ሲያፈላልጉ መምረጫ አድርገው የያዟቸው ነጻ ሕሊና የማይገዳደሩት ልምድና ጥያቄ ውስጥ የማይገባ የሕግ እውቀት ያለው የሚሉ መስፈሪያዎች እንደነበረ ተናግረዋል። ይሁን እንጂ ቤተ መንግስቱን አስረክበው ለመውጣት ዘጠኝ ወራት ብቻ የቀሯቸው የፕሬዚደንት ኦባማን እጩ ጉዳይ አናጸድቅምም፣ እንዲያውም አናየምም ሲሉ የእኛ ሰው በርዕሰ ብሔርነት ይመረጣል ብለው እየጠበቁ ያሉት በሕግ መወሰኛ ምክር ቤት ውስጥ አብላጫ ድምፅ ያላቸው ሪፐብሊካን ሲዝቱ ቆይተዋል። ኦባማ ግን አቋም ማቸውን በጽናት አስረግጠው ቀሪው ኃላፊነት የእንደራሴዎቹ መሆኑን አመልክተዋል። የሜሪክ ጋርላንድን የጠቅላይ ፍርድ ቤት ዳኝነት ሹመት አሁን እንዲያጸድቁ ጠይቃቸዋለሁ። በዚህም በመጪዎቹ ስድስት ወራት ውስጥ በችሎቱ መቀመጫቸውን በወቅቱ ይዘው ሙሉ ሥራቸውን ለአሜሪካ ሕዝብ መስጠት መጀመር አለባቸው። እርሳቸው ለሥራው ትክክለኛው ሰው ናቸው። ሹመታቸው ሊጸድቅላቸው ይገባል። ለአሜሪካ ሕዝብ ስለ ሠሩት አኩሪ ተግባር ልናመሰግናቸው፣ ሹመታቸውንም ልንወያይበት ይገባል። ዳኛ ሜሪክ ጋርላንድ ባደረጉት ንግግር የሥራ ዘመኔ ሁሉ ያለፈው ለሕገ መንግሥቱ ታማኝና ሕግንም የሥራ የመሠረት ድንጋይ አድርጌ ነው ብለዋል። ሪፐብሊካኑ እንደ ራሴዎች የፕሬዚደንቱን እጩ እንደሚያግዱ ዛሬም ዝተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሩሲያ መከላከያ ሚኒስቴር ወታደራዊ ኃይሉን ከሶሪያ ማስወጣቱን በመቀጠል ተጨማሪ አይሮፕላኖች እንዳስወጣ ዛሬ አስታውቋል። በተባበሩት መንግስታት ድርጅት አስተባባሪነት በሶሪያ መንግስትና በአማጽያን መካከል በጀኔቫ የሚካሄደው የሰላም ንግግርም ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ለመነጋገር በመጪው ሳምንት ወደ ሞስኮ ያመራሉ። ሩሲያ ወታደሮቿን ከሶሪያ ለማስወጣት ስለመወሰኗና ስለ ሶሪያው የሰላም ንግግር ይመክራሉ ተብሎ ይጠበቃል። በሶሪያ ለአምስት ዓመታት ያህል ሲካሄድ የቆየው የእርስ በርስ ጦርነት ፖለቲካዊ መፍትሄ ሊያገኝ ስለሚችልበት መንገድ ለመነጋገር ከፕሬዚደንት ፑቲንና ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር እንደሚገናኙ ጆን ኬሪ ገልጸዋል። ሶሪያ ውስጥ በመንግስትና በአማጽያን መካከል የተደረገው የተኩስ ማቆም ስምምነት ለሶስት ሳምንታት ያህል በመዘግየቱ ሀገሪቱ የሚካሄደው ውጊያ ጉልህ በሆነ መንገድ ቀንሷል። በሰሜን ሶሪያ ክፍል በተቆጣጠሩት ግዛት ላይ የራስ ገዝ ፌዴራል ክልል እንደሚያውጁ የግዙፉ የሶሪያ ኩርድ ፓርቲ አባላት አስታወቁ። ሱሪያ ውስጥ የሚገኙት እነዚሁ የኩርድ መሪዎች አክለውም አረቦችንና ቱርክሜኖችን ጨምሮ ሌሎችም የጎሳና የሃይማኖት ቡድኖች በክልሉ አስተዳደር ውስጥ ውክልና እንደሚኖራቸው ገልጠዋል። ካይሮ የሚገኘው ዘጋቢያችን ኤድዋርድ የራኒያን ያስተላለፈውን ዘገባ ሰለሞን አባተ ይዞ ቀርበዋል። የኩርድ የፖለቲካ መሪዎቹ ይህንን የራስ ገዝ ፌዴራል ክልል የመመስረት ሀሳባቸውን ያሳወቁት ተዋጊዎቻቸው ከሌሎች ተቃዋሚዎች ጋር ውጊያ ገጥሞ በቀጠሉበት ወቅት ነው። በሰሜን ሶሪያ ውስጥ ፌዴራል መንግሥቱን ይፋ የማድረጉ ዝግጅት በቅርቡ ይፋ ይደረጋል ብለዋል። የኩርድ የውጭ ጉዳዮች ከፍተኛ ተጠሪ የሆኑት ኢድሪስ ናሳን በኩርዶቹ ቁጥጥር ስር ካለችው ኮባኒ ከተማ ለአልጀዚራ ቴሌቪዥን በሰጡት መግለጫ አሁንም የኩርድ ተወካዮች ተቀምጠው በጉዳዩ ላይ እየመከሩ መሆናቸውን ኢድሪስ ተናግረዋል። በተባበሩት መንግሥታት ድርጅት የሶሪያ አምባሳደር ባሻር አልጃፋሪ ጄኔቫ ላይ ዛሬ ለጋዜጠኞች በሰጡት መግለጫ ግን በሶርያውያን መካከል ክፍፍልን መዝራት የሚሠራ አይደለም ብለዋል። የሶሪያ ኩርዶች የሶሪያ ሕዝብ እጅግ አስፈላጊ አካል ናቸው። እንኮራባቸዋለን፣ ይኮሩብናል። ለመቶዎች ዓመታት ለሚቆጠሩ ጊዜ መንግስታችንን በጋራ መስርተን ኖረናል። ስለዚህ በሶሪያውያን መካከል ምንም አይነት መከፋፈል ለመፍጠር የሚደረግ ሙከራ ውጤቱ ውድቅ ነው። በመንግስቱ ቁጥጥር ስር ባለው የአሌፖ ክፍለ ከተማ የሚኖሩት ካቶሊክ ጳጳስ አንቷን አውዶ፣ በሌላ በኩል በውጭ ኃይሎች የሚሠራ የፖለቲካ መፍትሄ እርባና እንደማይኖረው ጠቁመው ሶርያውያንን ራሳቸው ተሰባስበው ለአምስት ዓመታት የዘለቀውን ጦርነት ለማቆም እንዲመክሩ አሳስበዋል። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የጉቦ ገንዘብ ተብሎ በዩናይትድ ስቴትስ ባለሥልጣናት የተያዘበትን ገንዘብ ለማስመለስ በሚያደርገው ጥረት የከፍተኛ አመራር አባላቱ የዓለም ዋንጫ ድምፆችን የሸጡበት ጊዜ እንደነበር አምኖ እንደ ተቀበለ ተዘገበ። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳነች ፍስሀዬንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሌትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድመው ታዲያ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እንላለን ህወሀት ኢህአዴግ አንጻር ህወሀት ኢህአዴግ አብቅቶለታል። አሁን ህዝቡን ለመምራት አይችልም። መፍትሄው ምንድን ነው? መውረድ ብቻ ነው። ለድርድር ይቀርባል እስኪ ላዳምጣችሁ ብሎ ያስባል ብዬ አላምን። አቶ ገብሩ አስራት፣ ፕሮፌሰር አለማየሁ ገብረ ማርያም እና አቶ አበባው አያሉ ይባላሉ። ከትላንት የቀጠለው ውይይታቸው በሁለተኛው አጋማሽ ይቀርባል። አሁን ቀዳሚውን የእለቱ አብይ ርዕስ እናሰማለን። በአዲስ አበባና በሌሎችም ከተሞች ያለው የውሃ እጥረት በኤልኒኖ ድርቅና በኤሌክትሪክ ኃይል መቆራረጥ የተባባሰ ሁኔታ መኖሩን የውሃ መስኖና የኤሌክትሪክ ኃይል ሚኒስቴር አስታወቁ። ችግሩ የሚታወቅ መሆኑን የጠቀሱት ሚኒስትሩ አቶ ሞቱማ መቃሳ እልባት ለመስጠትም የተለያዩ ጥረቶች እየተደረጉ ነው ብለዋል። እስክንድር ፌው ዝርዝሩን ይዟል። ደረጃውና ቅደም ተከተሉ ቢለያይም በአንዳንድ የአዲስ አበባ አካባቢዎች ከፍተኛ የውሃ እጥረት ተከስቷል። እጅግ የከፋባቸው ለሳምንታት ውሃ አያገኙም። ሌሎች በተቆራረጠና በቂ ባልሆነ ሁኔታ የተወሰነ መጠን ይደርሳቸዋል። በዋና ከተማዋ ዙሪያ ባሉ ቡራዩን የመሳሰሉ ከተሞችም ችግሩ አሳሳቢ መሆኑን ነዋሪዎች ይናገራሉ። ጉዳዩ በቀጥታ የሚመለከታቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ ችግሩ በመንግስት እንደሚታወቅ ለቪኦኤ ተናግረዋል። በኤልኒኖ ምክንያት የተከሰተው ድርቅ ደግሞ ችግሩን ያባባሰበት ሁኔታ መኖሩን አመልክተዋል። ከኤልኒኖ ጋር የተያዘው ችግሩን አባብሶታል ብሎ ለማለት በአንድ በርት አለው። ለምንድነው ይሄን የምለው? ለምሳሌ አንዳንድ ቦታ ላይ ከተማ ውስጥም ዝናብ ካለ ሰው ከዝናብ ውሃ ይጠቀማል ለተለያየ ነገር ማለት ነው። ዝናብ ከሌለ ያንን አያገኝም ማለት ነው። በሙሉ ወደ ቧንቧ ውሃ ነው የሚሄደው። በዚህ በኩል ምስቅንስ የነበረውን ችግር ያባባስበት ሁኔታ አለ። የውሃ እጥረቱ በተለይ ባለፉት ሳምንታትና ጥቂት ወራት መባባሱን የአንዳንድ የአዲስ አበባ አካባቢዎችና የቡራዩ ከተማ ነዋሪዎች ይገልጻሉ። የዚህ መነሻው ምን እንደሆነ የጠየቅኳቸው ሚኒስትሩ ተከታዩን መልሰዋል። እነ ቡራዩ የራሱን የቻለ የውሃ ተቋም ያለው ነው። ከአዲስ አበባ ጋር የሚገናኝ አይደለም፣ የተለየ ነው። ያንን የሚያስተዳድረውም የኦሮሚያ ክልል ነው። የተለየ እንትን ነው። እነ ሰበታ የራሳቸው ሶርስ አላቸው። በተወሰነ መልኩ ከአዲስ አበባ የሚወስዱበት ሁኔታዎች ነበሩ። አሁን ግን ራሳቸውን ችሎ የሚሄዱበት ሁኔታ እየተፈጠረ ነው። አንዳንድ ጊዜ የሀይል መቆራረጥ ስኖር ከጉድጓድ የምናመርታቸው ውሃዎች በተፈለገው መልክ አይገኙ። ኃይል ስለሚፈልግ ማለት ነው፣ ኤሌክትሪክ ኃይል መቆራረስ፣ እሱም ችግር አለው። ሌሎችም በየቦታው የውሃው አጠቃቀም እንደተባለው ድርቁ የጨመረ ሲሄድ ተጠቃሚው ይበዛል። በዚህ አግባብ ከሀይል መቆራረጥ ከተለያዩ ነገሮች ጋር ውሃዎች የሚቋረጡበት ጊዜ አለ ይሄ ይታወቃል በዝርዝር ግን ይህን ችግር ለመቅረፍ ደግሞ በተለያየ ደረጃ እየተሰራበት ያለ ጉዳይ ነው በተለያየ ደረጃ የሚገኙ የመንግስት አካላት የተፈጠረውን የውሃ ጥረት ለመፍታት እየሰሩ መሆኑን አቶ ሞቱማ አብራርተዋል ይሄን ችግር ግን በዘላቂነት ለመፍታት የተለያዩ ጥረቶች እየተደረጉ ናቸው በአዲስ አበባ ከተማም በሌሎች ከተሞችም ትላልቅ ከተሞች ላይ ከገንዘብ ተቋማት ከአለም ባንክ ከአፍሪካ ዴቨሎፕመንት ባንክ ከሌሎችም አጋር ድርጅቶች ጋር በመነጋገር ችግሮቹን ለመፍታት ጥረት እየተደረገ ነው። ችግሮቹ ይታወቃሉ ግን የችግሩን አፈታት ለምሳሌ አዲስ አበባ ላይ የተያዙ በርካታ ፕሮጀክቶች አሉ። ይህን ችግር ይፈታል ተብሎ እየታሰበ ያለው በዘላቂነትም እንዴት መፍታት እንደሚቻል የተቀመጡ አቅጣጫዎች አሉ። እሱን ይዞ የከተማ አስተዳደሩም እየሰራበት ያለ ጉዳይ ነው። በእኛም በሚኒስትር መስሪያ ቤት ደረጃም ይህንን ድጋፍ የምናደርግበት ሁኔታዎችን በማመቻቸት ሕዝቡ ከጊዜ ወደ ጊዜ አንድ ጊዜ ይህን ችግሮች ከእነኚህ ችግሮች እንወጣለን ማለት ያስቸግራል። ግን ከጊዜ ወደ ጊዜ እየተሻሻለ የሚሄድበት ሁኔታ ይፈጥራል ብለን የምንገምት። ይሄው የውሃ እጥረት ጉዳይ የተነሳ ባለበት ሰዓት አዲስ አበባ በዚህ ርዕስ ላይ ያተኮረ ዓለም አቀፍ ስብሰባ አስተናግዳለች። ንጽህናና ውሃ ለሁሉም የተሰኘው ተቋም ከተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ ጋር በመተባበር ያዘጋጀው የሁለት ቀናት የሚኒስትሮች ስብሰባ ዛሬ በአዲስ አበባ ተጠናቋል። እንደ አውሮፓውያን አቆጣጠር እስከ 2030 ይሳኩ ዘንድ በተባበሩት መንግስታት ድርጅት ከተቀመጡት 17 የዘላቂ ልማት ግቦች አንዱ ውሃና የአካባቢ ንጽህናን የተመለከተ መሆኑ ይታወቃል። በአዲስ አበባ የተካሄደውና ማምሻውን የተጠናቀቀው የውሃ ሚኒስትሮች ስብሰባም ዘላቂ የልማት ግቦቹ ከተቀረጹ በኋላ የመጀመሪያው ነው። ንጽህናና ውሃ ለሁሉም የተሰኘው ተቋም ፕሬዝዳንት የሆኑት የቀድሞው የአውስትራሊያ ጠቅላይ ሚኒስትር ኬቨን ሮድ የተለያዩ ፖሊሲዎችን የሚከተሉ ተሳታፊ አገሮች ልምድ ለመለዋወጥ መቻላቸውን አስረድተዋል። የጋራ የሆነውን ግብ በየራሳቸው መንገድ ሊተገብሩት እንደሚችሉም ጠቅሰዋል። ዓለም አቀፍ ህብረተሰብ ባለፈው መስከረም በኒውዮርክ ያደረገው ምንድን ነው? ለሁላችንም በሚሆኑ ዘላቂ የልማት ግቦች ላይ መስማማት ነው። ስለዚህ ግቦቹ ዓለም አቀፍ ናቸው። ግቦቹን የመጣሁበትን አውስትራሊያን ለመሳሰሉ አገሮች ዓለም አቀፍ ተደራሽ ናቸው። ዩናይትድ ስቴትስን ለመሳሰሉ አገሮችም ዓለም አቀፍ ናቸው። ኢትዮጵያን ለመሳሰሉ አገሮችም እንደዚሁ። እያንዳንዱ መንግሥት ግቦቹን ለመተግበር የሚሠራበት መንገድ ግን በየአካባቢው ባለው ሁኔታ ላይ ይመሠረታል። ንጽህናና ውሃ ለሁሉም የተሰኘው ተቋም የሚያዘጋጀው ስብሰባ በአፍሪካ ሲካሄድ የአዲስ አበባው የመጀመሪያው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ህዳር ሁለት ቀን የተጀመረው ተቃውሞ ዛሬም በአንዳንድ የኦሮሚያ ከተሞች ቀጥሏል። በተለያዩ የኦሮሚያ ከተሞች፣ ዞኖችና ወረዳዎች ተቃውሞው ስለመቀጠሉ የአካባቢው ነዋሪዎች አስተያየት ሲሰጡ ይደመጣል። ትናንትናና ዛሬ በአርሲ ዞንና በምስራቅ ወለጋ ዞን ተቃውሞ እንደነበር በዚህም ተማሪዎችና መምህራን መታሰራቸውን የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳና ነናዳንዲ ዘገባላቸው ጽዮን ታቀርበዋለች። በአርሲ ዞን ሙጌሳ ወረዳ የቀርሳ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትናንት ማክሰኞ ለተቃውሞ ሰልፍ ወጥተው እንደነበር ጎባ ሄደቾ የተባለ ተማሪ ለአሜሪካ ድምጽ ገልጿል። በሰልፉም ላይ በከተማው ላይ የሰፈረው አጋዚ ጦር ይውጣ የሚል ጥያቄን የያዘ እንደነበር ይገልጻል። አጋዚን ፊ ስረጅራ ሙርቲ ነቃ ነዋክን ነው ዴቪነ ምርግቼ ሰፍሮ ያለው የአጋዚ ኃይል ይውጣ፣ ፍትህ ይጠበቅልን፣ መብታችን ይከበር የሚል ነበር። ተቃውሟችንን በከተማ ውስጥ ስናሰማ የኦሮሚያና የፌዴራል ፖሊስ አባላት መጥተው እንባ አምጪ ጋዝ ተጠቅመው ሰልፉን በተኑት። ከዚያ የአጋዚ ሰው ጦር ወጣ። በርካታ ተማሪዎች መደብደባቸውንና ከሰባ በላይ ተማሪዎች ወደ ወረዳው ፖሊስ ተወስደው መታሰራቸውን የሚናገረው ተማሪው የቤተሰብ አባልም ሆነ ማንም ሰው ሊጠይቃቸው እንዳልቻለ፣ ወደ አካባቢው የተጠጋ ሰው ድብደባ እንደሚፈጸምበት ይናገራል። ከሌላው ቀናት ሲታይ በዛሬው ዕለት ቀርሳ ከተማ ላይ መረጋጋት እንደሚታይም ገልጾ ነገር ግን ታጣቂዎች ቤት ለቤት እየዞሩ ሰዎችን እያሰሩ እንደሆነና በዛሬው ዕለት አምስት ተማሪዎች መታሰራቸውን ይናገራል። ጉያ ከሌሳ ዋጅራ ይራሌ ወዳ ትናንት በቢሮቸው መስኮት በኩል ተማሪዎች ሲደበደቡ ተመልክታችኋል ተብሎ ሁለት ነዋሪዎች ታስረዋል። በተጨማሪም ሌሎች ሶስት ነዋሪዎች ታስረዋል። በቀርሳ ወረዳ ፖሊስ ቢሮ ቅጥር ግቢ ውስጥ የታሰሩት ተማሪዎች እጃቸው ከተያዘበት ጊዜ ጀምሮ ምንም ዓይነት የምግብና ውሃ አገልግሎት እንደማያገኙ ነዋሪዎቹ ይናገራሉ። በግቢው ውስጥም ድብደባ እንደሚፈጸምባቸውና በጉልበታቸው እንዲራመዱ እንደሚደረግ ተናግረዋል። የወረዳው ፖሊስ ቢሮ ኃላፊ መርማሪ ተሬሳ ዴሬካ ስለ ሁኔታው ተጠይቀው አካባቢው ሰላም መሆኑን ገልጸዋል። ቀሌሰጥንዶች ግርግሪ ትላንት መጠነኛ ግርግር ብጤ የተነሳ መስሎን ነበር። አሁን ሰላም ነው፣ ችግር የለም። ዝም ብሎ የሆነ ያልሆነውን ሁሉ መናገር ፋይዳ የለውም። ትናንት በእርግጥ ልጆች ከትምህርት ቤት ግርግር ፈጥረው ነበር፣ ነገር ግን ሁሉንም በስርዓት አረጋግተናል። ምንም የደረሰባቸው ችግርም የለም ከነዋሪዎቹ ውስጥ የታሰሩት ግን በመስኮት በኩል የነበረውን ሁኔታ በእጅ ስልካቸው ሲቀርጹ ስለነበሩ ነው። ያንንም ቢሆን አጣርተን ከአስሩ በስተቀር ሌሎች ተለቀዋል። ምንም የተደበደበ ተማሪ አለመኖሩን ረብሻው የተቀሰቀሰው ከገጠር በመጡ ተማሪዎች መሆኑን ገልጸው፣ ልጆቻቸው መታሰራቸውን ያወቁ ወላጆች ከገጠር ምግብ እያመጡላቸው ምግቡ ተፈትሾ እየተሰጣቸው መሆኑን ገልጸዋል። በተያያዘም በምስራቅ ወለጋ ዞን ኪራሞ በተባለ አካባቢ በትናንትና ሁለት ተማሪዎችና መምህራን ለተቃውሞ ወጥተው እንደነበር አንድ ስሙ እንዲጠቀስ ያልፈለገ ተማሪ ተናግሮ፣ ከሰልፉ በኋላ አራት መምህራንና ሶስት ወጣቶች የት እንዳሉ እንደማይታወቅ ገልጿል። በሌላ በኩል አንድ አያና ሚልኬሳ የተባለ ተማሪ ስለ ሁኔታው ይህን አስረድቷል። አያና ሚልኬሳ ይ በርሲሱ አፉ ሂደኒ ከ ቡቴ ሳ በረምን ማ ባርሲሶተ ኘ ኑ ቪዳ አያና ሚልኬሳ ባላለሁ የመሰናዶ ተማሪ ነኝ። አራት አስተማሪዎች ታስረው የት እንደ ተወሰዱ አይታወቅም። አስተማሪዎቻችንን አምጡ በማለት ተማሪዎች ሰልፍ ወጡ። ትናንት የወጡትን ሰልፍ በተኑት ተማሪውን በየጫካው እያባረሯቸው ተማሪው ከአንዱ ወንዝ ወደ ሌላው በመሸሽ ላይ ነበር። በርካታ ተማሪዎችም ታስረዋል። የኪራሙ የጸጥታ ቢሮ ምክትል ኃላፊ አቶ ጸጋይ ዋቅጅራ ስለ ሁኔታው ተጠይቀው ከሌሳ መነደባ እንደ እኛ አካባቢ ትናንት የተካሄደው ሰላማዊ ሰልፍ አልነበረም። ታስሮ እስር ቤት ውስጥ ያለም የለም። የታሰሩት ደግሞ ባላቸው የተለያዩ ምክንያቶች የሚመለከተው አካል ሊያስራቸው ይችላል። በበኩል የማውቀው ነገር የለም። ሌላ ቦታ ነው ያለሁት። መረጃም የለኝም እስር ቤት ውስጥ አሉ የተባሉትን ተማሪዎች በተመለከተ ደግሞ ሌቦች ስለሆኑ ነው የታሰሩት ብለዋል። አድማጮች አሁን ወደ ተከታዩ የትንታኔ ዘገባ እናልፋለን። ወዲህ ወደ ዩናይት ስቴትስም ይመልሰናል። በዩናይት ስቴትስ ለፕሬዝዳንታዊው ምርጫ ወይም ለፕሬዝዳንትነት እጩ ለመሆን እየተካሄደ ባለው ቅድመ ምርጫ ትላንት ሪፐብሊካኑ ዶናልድ ትራምፕና ዲሞክራቷ ሂላሪ ክሊንተን ከፍተኛውን የድምጽ ምርጫ በማግኘት አሸናፊዎች ሆነዋል። በተለይ ሚስተር ትራምፕ በፍሎሪዳ ማሸንፋቸው የተፎካካሪያቸውን የማርኮ ሩቢዮን የምረጡኝ ዘመቻ እንዲያበቃ ነው ያደረጉት። የኦሃዮ ጃን ካሲክ ግን በሚያስተዳድሩ ክፍለ ግዛት በማሸነፋቸው ወደ ዋይት ሀውስ ቤተ መንግስት ለመግባት ያላቸውን ተስፋ አለምልመዋል ተብሏል። የአሜሪካ ድምጹ የብሔራዊ ጉዳዮች ዘጋቢ ጂም መሎን ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል። በጣም አስደናቂ ምሽት ነው። ታላቅ ምሽት በቅድመ ምርጫዎቹ ሁሉንም ተወዳዳሪዎች እየመሩ ለሚገኙት ሪፐብሊካኑ ዶናልድ ትራምፕ በእውነትም ታላቅ ምሽት ነበር። ትራምፕ ትላንት በፍሎሪዳ በሰሜን ካሮላይናና በኢሊኖይ ክፍለ ግዛቶች አሸንፈዋል። ወደፊትም ታላቅ ድል የምንጎናጸፍ ይመስለኛል። ከሁሉም በበለጠ ደግሞ የማስበው እንደገና ማሸነፍ እንደምንጀምር ነው። ሀገሪቱ ዳግመኛ ማሸነፍ ትጀምራለች። እንዳሻቸው ተናጋሪው ቢሊዮኔር ዶናልድ ትራምፕ በፍሎሪዳ ባገኙት ከፍተኛ የድምጽ ብልጫ ሴናተር ማርኮ ሩቢዮን ዘርረው ለፕሬዝደንትነት የሚያደርጉትን ሩጫ አስቁመዋል። ሴናተር ሩቢዮ ምንም እንኳ የምርጫ ዘመቻቸውን ቢያበቁም በሪፐብሊካኑ ትራምፕ ላይ ያነጣጠረ ማስጠንቀቂያ ሰጥተዋል። አሜሪካ የሚያስፈልጋት ንቁ ወግ አጥባቂ እንቅስቃሴ ነው። ያ እንቅስቃሴም በጽኑ ዓላማና በመልካም አስተሳሰብ ላይ የተመሠረተ እንጂ በፍርሃት በቁጣና ህዝብ የተሰላቸበትን ነገር ደጋግሞ በማውራት ላይ መሆን የለበትም። ትላንት ምሽት ለትራምፕና ክሊንተን ብቻ ሳይሆን ለኦሃዮ አስተዳዳሪው ጆን ኬሲችም ቀና ነበር። ኬሲች በሚያስተዳድሩት በኦሃዮ ድል መቀዳጀታቸው የምረጡኝ ዘመቻቸውን ከውድቀት ከማትረፉም በላይ በመጪው ሐምሌ የፓርቲያቸውን ውክልና ለማግኘት ያላቸውን ተስፋም አለምልሟል። And I want ግስጋሴያችን ቀጥሏል። እናም በዛሬዋ ምሽት ደግሜ የማሳስባችሁ ነገር ቢኖር በምድሪቱ ካሉ የሥልጣን እርከኖች ከፍተኛ ወደ ሆነው ቦታ ለመጓዝ ርካሹን መንገድ ፈጽሞ እንደማልመርጥ ነው። በሪፐብሊካን ፓርቲው ወገን ከአሁን በኋላ ውድድሩ የሚካሄደው የቴክሳሱን ቴድ ክሩዝ ጨምሮ በሦስት እጩዎች መካከል ብቻ ይሆናል። ቴድ ክሩዝ ራሳቸውን የሚያዩት እንደ ዋናው ብቸኛ የዶናልድ ትራምፕ ተቀናቃኝ አድርገው ነው። ወደፊት በምናደርገው ጉዞ ምርጫው አሳሳች አይሆንም። እጩ ተወዳዳሪያችሁ የእናንተ እሴቶችን የሚጋራ ነው ወይስ ለአስርት ዓመታት በላይ የእናንተን ፍላጎቶች ሲቃወም የኖረ ተወዳዳሪ? በዲሞክራቲክ ፓርቲ ወገን በፍሎሪዳ በሰሜን ካሮላይናና በኦሃዮ ከፍተኛ ድል ለተቀዳጁት ሂላሪ ክሊንተን ከተቀናቃኛቸው ሴናተር በርኒ ሳንደርስ እጅግ ብዙ የተወካዮችን ድምፅ አስገኝቶላቸዋል። የቀድሞዋ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን ከፍሎሪዳ ለደጋፊዎቻቸው ባደረጉት ንግግር ከሪፐብሊካኑ ዶናልድ ትራምፕ ጋር ያላቸውን ልዩነት አስረድተዋል። አንዳችን ሌላችንን ከማንቋሸሽና በድንፋታ ከመዛለፍ ይልቅ በአክብሮት፣ በትህትና፣ በፍቅር ብንቀርብ፣ አንዳችን ሌላችንን ከመጣል ከፍ ብናደርግ፣ ብናነሳ ተባብረን ዳር የማናደርሰው ነገር አይኖርም። ሴናተር በርኒ ሳንደርስ በበኩላቸው ሲናገሩ ግን በዘመቻው እንደሚገፉ ቃል ገብተዋል። የምረጡኝ ዘመቻችን በጥሩ ሁኔታ እየተካሄደ ነው፣ ምክንያቱም ሕዝቡን ስለምናዳምጥ ነው። የምናዳምጠው ጥቂቱን ለዘመቻው የገንዘብ ድጋፍ የሚሰጡትን ቱጃሮች ብቻ አይደለም። ሳንደርስ የተወካዮችን አብዛኛውን ድምፅ ማግኘት እንዳልቻሉ እየተስተዋለ ባለበት በዚህ ወቅት ግን ሂላሪ ክሊንተን የዲሞክራቲክ ፓርቲያቸውን እጩነት የማግኘታቸው እውነታ እየበረታ መጥቷል። የቀደመውን የዜና ዘገባ የተከተለ የትንታኔ ዝግጅት ነው። ተከታዩ የትላንቱን የዩናይትድ ስቴትስ ፕሬዝዳንታዊ ቅድመ ምርጫ ውጤት ምንነትና አንደምታ እንመረምራለን። አሉላ በዊስኮንሲን ዩኒቨርሲቲ የምጣኔ ሀብት ፖለቲካ መምህሩን ዶክተር ዳንኤል ተፈራ ነው። ወያይተሃልና ወደ ቅንብርህ መቀጠል ትችላለን። አመሰግናለሁ አዳነች። የፓርቲያቸውን እጩ ሆኖ ለመቅረብ ተፎካካሪዎቹ በስካሁኑ የምርጫ ሂደት ያስመዘግቧቸውን ወይም ሳያስመዘግቡ የቀሯቸውን ውጤቶች፣ በትላንቱ ምሽት የበርካታ ግዛቶች የቅድመ ምርጫ ውጤቶች፣ ቀጣዩንም ሂደት በጨረፍታ ለመመልከት እንሞክራለን። ዶክተር ዳንኤል ተፈራ በቅድሚያ ለጊዜው አመሰግናለሁ። በዩናይት ስቴትስ ፕሬዚዳንታዊ ምርጫ ወሳኝ የሚባሉት ቅድመ ምርጫዎች ምናልባትም የነበረውን ሂደት የለወጠ እና መጪውን ያመላከተ በተባለ ውጤት በቅድመ ምርጫዎቹ የየፓርቲዎቻቸውን ተፎካካሪዎች በከፍተኛ ብልጫ ያሸነፉትን ሁለት ተፎካካሪዎች ድምፅ እናስቀድምና ወደ ውይይታችን እንዝለቅ። ይህ ድንቅ ምሽት ነው። ይህ ታላቅ ምሽት ነው። አንዳችን ሌላችንን ከማንቋሸሽና በድንፋታ ከመዛለፍ ይልቅ በአክብሮት፣ በትህትና፣ በፍቅር ብንቀርብ፣ አንዳችን ሌላችንን ከመጣል ከፍ ብናደርግ ብናነሳ፣ ተባብረን ዳር የማናደርሰው ነገር አይኖርም። ዶክተር ዳንኤል የቀደሙት በትላንትናው ምሽት የምርጫ ውድድሮች በፍሎሪዳ፣ በሰሜን ካሮላይና እና በኢሊኖይ በሶስት ግዛቶች በተካሄዱ የቅድመ ምርጫ ውድድሮች ተቀናቃኛቸውን በሰፊ ብልጫ ያሸነፉት የሪፐብሊካኑ ተፎካካሪ ዶናልድ ትራምፕ ሲሆኑ እርሳቸውን ተከትለው ደግሞ የተሰሙት ምርጫው በተካሄደባቸው በአምስቱም ግዛቶች ተፎካካሪያቸውን ሴናተር በርኒ ሳንደርስን ያሸነፉት ሴናተር ሂላሪ ክሊንተን ናቸው። እስኪ ይህን ውድድር ውጤት በመገምገም እንጀምር። እሺ፣ ሪፐብሊካን በኩል ዶናልድ ትራምፕ የሚያገኙ ይመስላል፣ እጩ ሆነው የሚቀርቡ ይመስላሉ። አሁን ባለው ውጤት ምክንያቱም ብዙ ወኪሎች ሰብስበዋል። በሁለተኛ ደረጃ ያሉት ሴኔተር ቴድ ክሩዝ ናቸው። በዴሞክራቶች ደግሞ ቀድሞ የውጭ ጉዳይ ሚኒስትር የነበሩት ምስስ ክሊንተን ይመራሉ በታላቅ ብልጫ እንተ እንዳልከውም። ስለዚህ ዋና አገር አቀፍ ምርጫ በሚደረግበት ጊዜ ሁለቱ ፓርቲዎች ሁልጊዜ የሚመርጡት የራሳቸውን እጩዎች ነው። የምርጫውን አጠቃላይ ውጤት ሊወስኑ የሚችሉት ከሁለቱም ፓርቲ የሌሉ ገለልተኛ ክፍል ናቸው። እነዚህ ገለልተኛ ክፍሎች የሁለቱን ፍጥጫ የሚፈቱ ናቸው። በየፓርቲያቸው መራጮቻቸው በበቂ ቁጥር ከመጡ በኋላ ሚዛኑ የሚወዳደርበት ሁኔታ ላይ ሲሆን፣ ተወዳዳሪዎቹ እንደሚያቀርቡት ፖሊሲ አንዴ ወደ ግራ አንዴ ወደ ቀኝ የሚደግፉት ገለልተኞቹ የወሳኝነት ሚና ይኖራቸዋል። ን ነው አው በጣም በጣም እነሱ ሁልጊዜ መሀል ላይ ነው የሚሆኑት። ስለዚህ ከሁለቱ ከሚስስ ክሊንተንና ከሚስተር ትራምፕ እነዚህ ገለልተኛ ክፍሎች ምንድን ነው የሚያደርጉት? ከሁለቱ የሚሻለውን ነው የሚመርጡት። እነሱ ናቸው ወሳኞች። ሁልጊዜ ለምሳሌ ከነዚህ ሁለት ተወዳዳሪዎች የገለልተኞቹ ን ይበልጥ ድምጽ ያገኘው ነው ፕሬዚዳንት የሚሆነው። ምክንያቱም የሪፐብሊካን ፓርቲ አባሎች አሁን አንዳንዶቹ እያንገራገሩ ነው፣ ግን አይመስለኝም የሚመርጡት ትራምፕን ሊሆን ይችላል። በመጨረሻ ወደዛው ወደ ራሳቸው እጩ ነው የሚሄዱት። ዴሞክራቶችም ወደ ራሳቸው እጩ ነው የሚሄዱት እና ታያለ። አሁን ከጥቂት ጊዜ በኋላ የነዚህ እጩነት በግልጽ ሲታይ ተወዳዳሪዎቹ አቋማቸውን ወደ መሀል ነው የሚያደርጉት፣ ወደ መሀል፣ ወደ መሀል፣ ወደ መሀል ነው። ስለዚህ ዶናልድ ትራምፕ ሊቀይሩ ይችላሉ አቋማቸውን፣ ሂለሪ ክሊንተንም ሊቀይሩ ይችላሉ። ለምን መሰል ይሄን የሚያደርጉት? ለእነዚህ ገለልተኛ ክፍሎች እነሱን ለመሳብ ሲሉ ለመሳብ ሲሉ ነው እነሱን ለመሳብ ሲሉ እንደዛ ያደርጋሉ። መልካም ቀሪውን የምርጫ ሂደት አቅጣጫ የሚወስኑ ሌሎች ጉዳዮችንም እንመልከት። ዶክተር ዳንኤል ከውድድሩ ያልወጡት ተፎካካሪዎች በሪፐብሊካኑ በኩል ሁለት ተወዳዳሪዎች አሉ፣ ቀደም ብለን እንዳነሳ ነው በዲሞክራቱ ደግሞ በርኒ ሳንደርስ አሉ የእነሱ የምርጫው ፍጻሜ ድረስ እንቀጥላለን ማለት አንዳንዳንዶችም ግምት በተለይ በሪፑብሊካኖቹ ወገን በፓርቲው አባላት ድርድር ጭምር የሚያልቅበት ሁኔታ እንዳይፈጠር ስጋት የከሰተ ይመስላል። ምን አይነት ምርጫ ቀሪ ምርጫ ይጠበቅ ይሆን? እሺ ሁለቱም ሴነተር በርኒ ሳንደርስም ሴነተር ቴድ ክሩዝ ወኪሎች አሏቸው፣ ይሄ ደሌጌትስ የሚባሉት አሏቸው። ስለዚህ እነሱ በተለይ በመጨረሻ ላይ ዶናልድ ትራምፕ አንድ የሚያስፈልገውን ቁጥር ካላገኙ ቴድ ክሩዝን ይፈልጋሉ። የቴድ ክሩዝን ተወካዮች ስለሚፈልጉ የፓርቲውንም አንድነት ስለሚያስጠብቅ በዛ ቲኬት ላይ በዶናልድ ትራምፕ ቲኬት ላይ በሁለተኛ ደረጃ እንዲወዳደሩ ነው። ይህን መረ እንጂ ድል የላቸውም ነው የሚሉት። በቀሪው ምርጫ ውድድሮች አያገኙም አያገኙም የሚ አሁን የሚወዳደሩት ለሁለተኛ እዛ ቲኬቱ ላይ ለመቅረብ ነው። ምክንያቱም ዶናልድ ትራምፕ ለምሳሌ ዶናልድ ትራምፕ በብዛት ሁሉንም ቢያገኙ ያን የሚፈልገውን ቁጥር ቢያገኙ የሁለተኛውን ሰው የመምረጥ እድላቸው ከፍ ያለ ነው። አሁን ግን አይመስልም፣ እንደዛ አይመስሉም። ምክንያቱም ሁሉም አሁን ይወዳደራሉ። ጃን ኬሲክም ይፈልጋሉ በቲኬቱ ላይ ለመቀመጥ በሁለተኛ ደረጃ ለመሆን ቴድ ክሩዝ ይፈልጋሉ። ስለዚህ ቴድ ክሩዝ አሁን እሱን ነው የሚናገሩት እንጂ ዶናልድ ትራምፕ እንደሚያገኙ ያውቃሉ። በርኒ ሳንደርስም ይሄንን ያውቃሉ። ነገር ግን ከሴነተር ክሊንተን ከየውጭ ጉዳይ ሚኒስትር የነበሩት ሴነተር ማን ነው ክሊንተን ጋር በዛ ቲኬት ላይ ለመቅረብ ነው ይሄ ነው እንጂ፣ እነኚህ ሰዎች ከዚህ በኋላ እድል የላቸውም። ዋና ተፎካካሪ ሆነው ለመቅረብ አይመስለኝም። የለም፣ ቁጥሩ፣ የለም የደጋፊዎች ቁጥር ብዛት የላቸው። ምናልባትም በሁለቱ ግንባር ቀደም ተፎካካሪዎች ነጥረው የሚወጡና የፓርቲያቸውን ደጋፊዎች በዙሪያቸው የሚያሰባስቡ ከሆነ ሊመጣ የሚችለውን ለማየት እንሞክር። ዶናልድ ትራምፕ እስካሁን ባካሄዱት ምርጫ ኃይል የተመላበት አንዳንድ ጊዜም የሚናገሯቸው አነጋገሮች ለእሳቸው ደጋፊዎች ያነቃቁ፣ ሌሎችን ግን ተስፋ ያስቆረጡ ከዚህ ቀደም በስፋት ያልታዩ አነጋገሮችን በማድረጋቸው ከሪፐብሊካን ፓርቲው ጭምር ነቀፌታ ሲቀርብባቸው እናያለን። እሳቸውን የሚወዱ ግን ይበልጥ እየደገፏቸውና ማንኛውንም ድጋፍ ለመስጠት ቁርጠኝነታቸውን ሲያሳዩ እንመለከታለን። እሺ፣ ሚስተር ዶናልድ ትራምፕ የፖለቲካ ሰው አልነበሩም። ከንግድ ዓለም ነው የመጡት። ስርአቶቹን፣ ባህሎቹን ተከትለው አይደለም የሚወዳደሩት። የመሰላቸውን ይናገራሉ የሚባለውም እንደ አንድ ጥሩ ነገር ሆኖ ታይቷል። ለሳቸው ግን ይሄ የፖለቲካውን ስርአት የዲፕሎማሲ ያነጋገር እነዚህን ነገሮች የተከተለ አይደለም ግን ህዝቡ ብሶት ስላለው እነዛም ብሶቶች አንዳንድ ጊዜም ከመጠን በላይ ከሚያስፈልገው በላይ ስለሚናገሩ ይሄ እንዲህ አይነት ድጋፍ ያለ ይመስላል። ግን ይሄ እንዲህ አይነት ድጋፍ አያዛልቅም። ለፖለቲካ ደጋፊዎቻቸው ደስ ይል ይሆናል። ግን እነዛ ወሳኝ ድምጽ ሰጪዎች ያልኩህን መዘንጋት የለብንም። ለእነሱ ይሄ በጣም አስጊ ነው። ስለዚህ ወዴት እንደሚሄዱ ጉዳዩን ሊያባብስባቸው ስለሚችል ቀስ ብለው ሊያሻሽሉ ይችሉ ይሆናል። ደግሞ አማካሪዎችም ሊኖራቸው ይችላል። ግን የፖለቲካ እንትናቸው ተጋፋጭነት መናገር የሚገባቸውን ትክክለኛ ጉዳዮችን ያነሳሉ። ለምሳሌ ግን እነዛን ትክክለኛ ጉዳዮች በ በጥሞና ረጋ ባለ መንገድ የመናገር ልምምድ የላቸውም። እንዳልኩ ከፖለቲካ አለም ለፖለቲካው ዓለም አዲስ ናቸው። እሳቸውም ይናገራሉ። በበርኒ ሳንደርስን ያያችሁ እንደሆነ በጣም የበሰሉ ፖለቲካ ሰው ናቸው። በጣም ትህትናን በተጎናጸፈ መንገድ የሚፈልጉትን ነገር ነው ለህዝብ የሚያቀርቡት። ስለዚህ በጣም ተወዳጆች ተወዳጅ ሆነዋል። በተለይ በወጣቱ ክፍል ወጣቱ ማነሳሳት ችለዋል። አዎ፣ እንደዛ ነው። በዲሞክራቲክ ፓርቲው ጎራ በተለይ ሴናተር ሂላሪ ክሊንተን ያገኟቸውን ድምጾችና የወደፊቱን አቅጣጫ የተመለከተውን ቀሪ ክፍል በሌላ ጊዜ እናቀርባለን። ዶክተር ዳንኤል ዶክተር ዳንኤል ተፈራ ለጊዜያቸው አመሰግናለሁ። ጊዜ ርስጠልኝ። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነፃዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱ እናሰማለን። ሱዳን ትላንት በሀገራችን ወቅታዊ ሁኔታ አስተያየቶችን ስታስቀምጡ ነበር። እኔን በጣም የሚገርመኝ አንዳንድ ምሁራን የሚሰጡት ምሁራዊ አስተያየት እንዲሁ በደፈና መንግስትን ለመቃወምና ለመንቀፍ የሚያወሩ ነው የሚያስመስለው። ዓለም አቀፍ መንግስታት ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ አይኤምኤፍ እና የተለያዩ ዓለም አቀፍ ድርጅቶች በአንድ ድምፅ ያመኑበትን ግልጽ ነገር እንኳን መንግስትን የምቃወሙና ያከረፉ ወገኖች ለማስደሰት ብሎ ምሁራዊ ግዴታቸውን ወደ ጎን አድርገው የሚያወሩት ያሳዝናል። በዛ ላይም በተጨማሪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ህዝቡ ይቅርታ የጠየቀው ህዝቡ በወቅቱ ምላሽ ባለመስጠታቸው የተፈጠረውን ቅሬታ በመጠቀም አንዳንድ በእኩይ ዓላማ የተሰማሩ ሁኔት፣ ግንቦት ሰባት፣ አርበኞች፣ ሌሎች በሻቢያ ጋሻ ጃግሬነት የሚንቀሳቀሱ ድርጅቶች ሴሎቻቸውን በመላክ ላደረሱት ጥፋት ለምሳሌ ህዝባዊ ፖሊሲን ገለው በምረት በመገጠጥ የኢትዮጵያ ለዋላዊ ባንዲራ ወርዶ የሁኔት ባንዲራ እስከ መስቀል ለደረሱት መንግስት ህዝብን ከጥፋት ለማዳን ለወሰደው እርምጃ የዋህ ህዝብን መስዋዕት ስላደረጉ ነው። በጣም አመሰግናችሁ ናቸው። አሁን ደግሞ ከትላንት ከስ በፊት አዳነች አንድ ሌላ የአድማጭ አስተያየት አለን በኢሜይል ከደረሱን ያንዱን እናሰማችሁ። ስሜን መግለጽ አልፈልግም ሲሉ ይንደረደራሉ በጤና መድን ላይ ያደረጋችሁት ዘገባ በጣም አስደስቶኛል። ለምን ብትሉኝ መንግስት ሁልጊዜ የሕዝቡን ይሁንታ፣ ሀሳብና የልብት ርታ ሳያዳምጥ መመሪያዎችንና የልማት ስራዎችን ያስኬዳል። ይህ ደግሞ የስልጣን ህልውናውንም አደጋ ላይ የሚጠል ነው። የምሰራበት መስሪያ ቤት ከደሞዛችን በግድ መቆረጥ እንዲጀምር ፎርም ሁሉ አስሞልቶናል። ይህ የመራዘሙን ዜና ከዚህ ገጻችሁ ላይ የአሜሪካ ድምፅ ራዲዮን የድረገጽ ማለታቸው ነው ስመለከት እሰይ ብያለሁ ለሌሎች ሰራተኞችም ላሰማ አውጃለሁ። ምክንያቱም አብረን እየተማረን ስለነበር። የሚገርመው ታዲያ የአምና 2007 ዓ ም ሲቪል ምህንድስና ምሩቅ ነኝ። ከወራት በፊት ነው በ2298 ብር በመንግስት መስሪያ ቤት የተቀጠርኩት ይላሉ አድማጫችን። የኤች አይ ቪ ጡረታ፣ የሥራ ግብር፣ የድርጅት አባልነት እየተባለ ተጎማምዶ 1700 ብር ይሰጠኛል። አድማጫችን ረዘም ያለ መልእክት ነው ያደረሱን። የድርጅት አባል ካልሆንክ ደግሞ በሥራ ላይ አበልና ሌሎች ጥቀማት ከሚያስገኙ መስመሮች ውጭ ያደርግሃል ይላሉ። ያለውበት ወረዳ አካባቢ ያሉ መምህራን የስራ ማቆም አድማ ለማድረግ በብርቱ ተዘጋጅተውም ነበር። አሁን መራዘሙን ስለሰማን በረደልን እንጂ የዘገባዎቻችሁን አይነት መረጃ ከማንኛውም የኢትዮጵያ መገናኛ ብዙኃን አናገኝም። እባካችሁ እንወዳችኋለን፣ በርቱ ሲሉ ይጨርሳሉ። ሌሎቻችሁም ጻፉ። በርከት ያላችሁ አድማጮቻችን አስተያየቶች ደርሰውናል። እንግዲህ ሰዓታችን እንደፈቀደ እናቀርባለን። አሁን ደግሞ ከትላንት የቀጠለ በኢትዮጵያ የፖለቲካ ወቅታዊ ሁኔታ የተደረገው ውይይት ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባለፈው ሳምንት ሐሙስ በፓርላማቸው ባቀረቡት ሪፖርት በኦሮሚያና በሌሎችም አካባቢዎች ለተፈጠረው የሕዝብ ቅሬታ ፓርቲያቸውንና መንግሥታቸው ኃላፊነት እንደሚወስድ መናገራቸው ይታወሳል። እኛም ኃላፊነት መውሰድ ሲባል እስከምን ድረስ ይሄዳል በሚል ጥያቄ መነሻነት በትላንት ዕለት የሶስት እንግዶችን ትንታኔ አቅርበናል። እንግዶቻችን ከኢትዮጵያ ተገብረ አስራት የአረና ትግራይ ፓርቲና የመድረክ አመራር አባል አቶ አበባው አያሌው፣ በአዲስ አበባ ዩኒቨርሲቲ የታሪክና የሥነ ጥበብ መምህር ከዚህ ከዩናይትድ ስቴትስ ደግሞ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስና የህግ መንግስት መምህር ናቸው። አዘጋጅና አቅራቢው አዲሱ አበበ የትናንቱን ውይይት ያቆመው ለፕሮፌሰር አለማየሁ ገብረ ማርያም የቀረበ ጥያቄ በሰዓቱ ውጥረት ምክንያት ሳይተላለፍ ቀርቷል። አሁን ታዲያ መለስ ብለን በጥያቄው እንጀምራለን ያንም መንግስት ያሉበት ድረስ የሚያደርስ ጥያቄ ነው። ስለዚህ ያለውን መንግስት እስከ ማስወገድ ቢሉ ፕሮፌሰር አልማርያም የፖለቲካ መሪዎችም እንደ ዶክተር መራ የመሰሉት ይሄ ፓርቲ ጥፋት ሰርቻለሁ ካለ ከስልጣን መውረድ ነው ያለበት እስከ ማለት ይሄዳሉ። ይሄ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ በክቶታል፣ ሂዱልን አልመረርናቸው እያለ ነው ህዝቡ። ይህን ነው የሚለው ነው። በዚህ ላይ ገፋ አድርገው ፕሮፌሰር አል ተናግረው ወደ አቶ ገብሩ እንመለሳለን። ይሄ ቀላል ጥፋት አይደለም። የአስተዳደር ጉድለት፣ የፍትህ ጉድለት፣ የተጠያቂነት ጉድለት፣ የህግ በላይነት ጉድለት እነዚህ ነገሮች አምስት ዓመት ሲደገሙ ሲደጋገሙ ሲፈጽሙ የነበሩ ወንጀሎች ናቸው። እነዚህን ጉድለቶች ቅራኔ በማለት አቃሎ ነገሩን ዘሎ ለማለት አይቻልም። ጉድለት አሉ ከተባለ ይቅርታ የሚያስጠይቅ ነው ከተባለ አንድ ሰው ጥፋቱ ሳይታወቅ ይቅርታ ሊሰጠው አይችልም። ምናልባት ግን ዘዋት አስተያየት ሊሆን ይችላል። ምክንያቱም እስረኞቹ ይታጎሩና እስር ቤት ውስጥ ከበሰበሱ በኋላ ይጠረና ይቅርታ ጠይቁ ይባላል። ለእኔ አይገባኝ። ህዝቡ በጥፋቱ ላይ ዳኝነት ይስጥ ነው የምለው። የአቶ ኃይለማርያም ይቅርታ መጠየቅ አቶ ይገብሩ ከስልጣን እስከ መልቀቅ ያደርሳል። እርስበትክክል በትክክል ሁለት ነገሮች ማየት አለብን። ከፖለቲካ አንጻር ህወሓት ኢህአዴግ አብቅቶለታል። አሁን ህዝቡን ለመምራት አይችልም። እንዲያውም እንቅፋት ነው የሆነው የህዝቡን የለውጥ እማት የሚያደናቅፍ እንጂ ይህን ወደፊት ለማራመድ ተቸግሯል፣ አልቻለም። የድርጅቱ አባሎችም የተገነዘቡት ጉዳይ ነው። ግን ደግሞ ጉዳዩ ከፖለቲካ እንቅስቃሴ አደናቃፊ መሆን ብቻ መታየት የለበትም። ከአገሪቱ ህግ ብቻ እኳ ብናየው ስልጣን ያስለቅቃል። ያለፉት ስድስት ወራት ስናየው ኢትዮጵያ ውስጥ ብዙ ህይወት አልቋል ብዙ ንብረት ወድሟል። ከዛም በላይ ግን የህዝቦችን የመልካም ግኝነት መልካም ግኝነት እሴትም ተፈርሷል ተበላሽተዋል። ቅድም እንደተባለው ምርጫው ምርጫ አልነበረም። በዝርፊያ ነው እንግዲህ መቶ ፐርሰንት አሸንፈናል ባሉበት ማግስት ነው መንግስት በአቋቁመት መንግስት ነው ይሄ ሁሉ እየታያለሁ። ግን ይሄ የአጭር ጊዜም ክስተት አይደለም። ቆይቷል እኮ ከፖለቲካ አንጻርም አብቅተናል። መምራት አልቻልንም። ድፈት ካለ ይሄ ነው። ሌላው ከህግ አንጻርም ለዚህ ለጠፋው ያለቀው ህዝብ እንግዲህ ኦሮሚያ ብቻ ከሁለት መቶ ስልሳ በላይ ሰው አልቋል። ሁለት መቶ ሰባ ሁለት መቶ ሰባ በጎንደር በደቡብ በጋምቤላ ያለቀው ስ ትደምረው በዚህ ስድስት ወር በጣም ከፍተኛ ነው። በሌላ ሀገር የአንድ የሁለት ሰው ህይወት ጥፋትም ከፍተኛ ጥያቄ በመንግስት ላይ የሚያስጠይቅ ጉዳይ ነው። አሁን ግን ቁጥሮ እንኳን ለመናገር አልደፈሩም፣ አልቻሉም። ይሄን ያጠፋ መንግስት መንግስት ነኝ ብሎ መቀጠል እንጃ የሚያስችለው አይመስለኝም። ለነገሩ ለነገሩ ጠቅላይ ሚኒስትሩም እኮ ከአሁን በኋላ አርሶ አደራችንንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም እስከ ማለት ደርሰዋል። አቶ አበባ እርስዎ ጋር ልምጣ እስቲ። ይሄ ነገር ስልጣን እስከ ማስለቀቅ ይደርሳል ወይ? የእርስዎን አስተያየት። ከአንድ ቦታ ልነሳ፣ ሀሳቤን ጥሩ አድርጌ ለማስገንዘብ። ብዙ ግጭቶች ከዚህ በፊትም ተከስተዋል ኢትዮጵያ ውስጥ። እዚህ ጋር በጣም የተደበሰበሰ ነገር የሚታየኝ፣ ከፍተኛ አልቂት ነው የተፈጸመው። ንብረት ወድሟል፣ የሰው አካል ተጎድቷል፣ የሰው ህይወት ጠፍቷል። ካል ለምንድን ነው አጣሪ ኮሚሽን እንኳ አልተቋቋመም? አንድ ይህን ህዝቡ በደንብ አድርጎ መገንዘብ አለበት። እንዴት ሳይነሳ ቀረ? ይሄን ካልኩ ዘንዳ ምንድን ነው ትልቁ ነገር ከስልጣን የሚያስለቅቀው አሁን የተፈጠረው የኦሮሚያ ችግር አይደለም። ትናንት የተፈጠረው የቅማንት ጉዳይ አይደለም። ኦል ዘ ሪከርድስ የሚያሳዩት የሀያ ሶስት ዓመት ጉዞ የሚያሳየው ምንድን ነው? የግጭቶችን መባባስ ነው። እንደዛ ግጭቶች አልተፈቱም። አንደኛው እንኳ ግጭት ሁነኛ በሆነ መንገድ ሲፈታ አላየንም። የጋምቤላ ችግር አሁንም እዛው ነው። የሙስሊሞች ችግር እዛው ነው። እያንዳንዱ ጥያቄ ደግሞ መሰረታዊ ጥያቄ ይዞ ነው የሚነሳው። እነዚህን መፍታት ካልቻለ ወንበር የሚገባው መንግስት ነው ወይ እንደው ተቀምጦስ ህዝብ ፊት መናገር የሚችል ፓርላማ ነው ወይ? የሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስቡ ምንም ጥያቄ የለውም። ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ነው፣ ተስፋ ያደርጋሉ። እንግዲህ አልዘገየንም ነው የሚሉት። በዛ የቀጥሉና አበባ ወደ ሌሎቹ ይሄዳል። እኔ ከመዘግየትም ታልፏል። ምንድን ነው አንድ ነገር አለ ብዙ ጊዜ መነሳት ያለበት ቅድምም ባላገሩ ባላገሩ የነቃ ስለሆነ ባላገሩ ስለነቃ አይደለም፣ የፖለቲካ ንቃት ሕሊናው ነው። ድሮም ከከተሜው አንሶ አይደለም። ስለ ቀይው ስለ አኗኗሩ ከማንም ከከተሜው የበለጠ የሚጨነቅ እንደውም በጣም ዲተርምንድ የሆነ ፖለቲከኛና የራሱ የሆነውን አለማስነካት የሚፈልግ የነበረ ባላገሩ ነው። እና አሁን አይደለም ትናንት አይደለም የነቃው። ባህል ሀገሩ ቦታ ስለሌለው ነው ፖለቲካውን የሚያራምድበት የሚናገርበት የሚጮህበት፣ እነዛ ባህላዊ የነበሩ ነገሮችም ስለተዘጉበት ነው ስለታፈነ ነው እንጂ ባህል ሀገር ትናንት አይደለም የነቃው። ፕሮፌሰር ቅሻ ላይ ተንጠልጥለን ነው የሚለው ነገር ግን አሁን በጣም ትክክል ነው። ምክንያቱም የኢህአዴግ የፖለቲካ ካፒታል ባህል ሀገሩ ነው። ፕሮፌሰር እሺ፣ በአንድ ህዝብ ላይ ሽኮኮ ተንጠላጥሎ ለ ሀያ አምስት አመት ከኖረ በኋላ አይ ተጣብቀን መኖር እንፈልጋለን አንዳንድ ነገሮች የተሳሳቱትን እንደሆነ ካነካ ማሻሻል እንደገና በዚሁ እንቀጥላለን የሚል አይነት አነጋገር፣ አስደናቂ አነጋገር ነው። ችግሩ ምንድን ነው እዚህ ላይ? ህዋትም ሆነ ሀይለ ማርያም አጣብቂኝ ጊዜ ውስጥ ነው ያሉት። ህዝቡ ተናዷል፣ አክትፍ ብሏቸዋል። ሀይለ ማርያም የሚለው በጣም ችግር ላይ ነን የወደቅ ነው አጣብቂኝ የሆነች ቦታ ላይ ነን ያለ ነው እና ፕሮፓጋንዳ እንጀምር። እንሻሻላለን፣ አጥፍተናል፣ ምናምን የማለት አስተያየት ነው የሚሰጠው። ተናገር ተብሎ ነው ራሱ፣ እንኳን እኔ በግሉ ይናገራል ብዬ አላስብም። ሞልተውት ነው የላኩት ወደ ውጭ፣ እንደዚህ እንደዚህ በል። ስለዚህ ይሄ የፕሮፓጋንዳ ጨዋታዎች ናቸው በእኔ አስተያየት። መፍትሄው ምንድነው? መውረድ ብቻ ነው። ስለዚህ ህዝቡ የተጣበቀውን ነገር ማስወረድ ነው የሚፈልገው። ቀደም ሲል ዶክተር መረራ ይሄ ፓርቲ አልቆለታል፣ ኢህአዴግ አልቆለታል፣ መሄድ አለበት፣ ህዝቡ አይፈልገውም ብለዋል። ግን ሌላ ደግሞ ከሳቸው ጋር ያሉ ኦፌኮ ውስጥ ምክትል ሊቀመንበር አቶ ሙላቱ ገመችው ቁርጠኛ የሆነ አቋም መውሰድ አለበት በአሁኑ ጊዜ ለህዝብ የሚያስብ ከሆነ ካለምንም ቅድመ ሁኔታ ከሁሉም ተቃዋሚዎች ጋር ከህዝብ ጋር ና ሰላማዊ ሁኔታ መፍጠር መቻል አለበት፣ ውይይት ቢደረግ ይላሉ። ውይይት እንግዲህ የሚደረገው ጠቅላይ ሚኒስትር እና መንግስታቸው ከሚከሷቸውም ጋር መሆኑ ነው። እንግዲህ ከፖለቲካ ፓርቲዎች እነሱ ናቸው እንደሚሰሩት ህዝብ የሚያናቁሩት እርስ በርስ የሚሉት እነሱ ናቸው። እና መፍትሄ ሆነ ይሆናል ሄ አቶ ገቡር ሰው ይቀጥሉና ወደ ሁለቱ እንግዶች ይሄዳለሁ። ፖለቲካዊ ተቀባይነቱ ተማጦ አልቋል፣ ይሄ የታወቀ ነው። ግን አሁንም የጸጥታ ኃይሎቹን ይመራል፣ ሰራዊት የሚመራ ፖሊስ የሚመራ የመጀመሪያ ደህንነቱ የሚመራ ሀይል ነው እንዲሁ በቀላሉ ስልጣን የሚሰጥ አይደለም ይሄ መታወቅ ያለበት ይመስለኛል በመጥሆኑትም ቢታወቅም እንደ ፖለቲካ ፓርቲም ያለ ነው ስር ነቀል የሆነ ለውጥ ለማምጣት ዝግጁ እስከሆነ ድረስ እኮ መነጋገር መወያየት ይቻላል ግን ኢህአደግ በዚህ ደረጃ ላይ ነው ወይ ስር ነቀል ለማውጣት ዝግጁ ነው ወይ እንኳን ስር ነቀልና መለስተኛ ለውጦችም ለማምጣት ባልተዘጋጀበት ሁኔታ ተነጋግረን ይህን ለውጥ እናመጣለን ይ የሚለው ነገር የዋህነት እንዳይሆን ያም ሆነ ግን እንደ አንድ ተቃዋሚ ፓርቲ መሰረታዊ ጥያቄዎች መፈታት አለባቸው በዚህም መነጋገር ሁሉ ጊዜ ይችላል። የሆነ ተቃዋሚ ፓርቲ ማድረግ የለበት ነው የሚል ነገር የለኝም። ማድረግም ከገቢ ይመስለኛል። ፍቃደኛ እንደማይሆን ይገባኛል። አይሆንም፣ ጭራሽም የማያደርገው ጉዳይ ነው። ግን የእርቁ መንገድ ኢትዮጵያ ከጥፋት የምትድንበትን መንገድ እና በተቃዋሚዎችም በሌሎች የሚነሳው ጉዳይ ቀበል ካለ ግን መነጋገሩ ችግር አይሆንም። ለዚህ ሁሉ ቅሚ ግን ነፃነት ነው። ነፃነት በሌለበት ፓርቲዎች ምንም ሊያደርጉ አይችሉም። መወያየቱ አይከፋም። እርስ እንዳሉት እንግዲህ ከማንም አልተጣላንም እኛ እርቅ አያስፈልገንም የሚል ሀሳብ እስካልመጣ ድረስ ማለት ነው። አንድ ለየት ያለ ጥያቄ አቀርባለሁ፣ ግን ከዛ በፊት ፕሮፌሰር አል ና አቶ አበባው ያልተነገረ ማንሳት አለብን የምትሉ ጥያቄ ካለ እድል ልስጥ። አቶ አበባው እርቅን ካነሳን ማለት ነው በሩ ዝግ የሆነው በኢህአዴግ ምክንያት ነው። ከመጀመሪያው ጀምሮ እነዚህ ኢትዮጵያዊ ሴቶችን ናዳቸው ና እንዴት አድርጎ ማን ይቀበለው? ነው አሁን ትልቁ ችግር ምንድን ነው? የመስማት በጎ ፈቃደኝነት ላይ የፖለቲካ ፓርቲዎችንም አይ ህዝብንም ሌላውንም ሲቪል ማህበረሰብ ተቋማትንም እነዛንም ይዞ ለድርድር ይቀርባል እስኪ ላዳምጣችሁ ብሎ ያስባል ብዬ አላምንም። አንድ ከጠቅላይ ሚኒስትር ንግግር ላሰማ መመሪያ በደስክ በመስሪያ ቤት ደስክ የሚሰራ ሳይሆን መመሪያ መመሪያውን ከሚጠቀሙ ኃይሎች ጋራ ዝርዝር ውይይት ዝርዝር መግባባት የሚፈጠርበት መሆን እንዳለበት ተገንዝበናል። ምንም ነገር ስንሰራ ለሕዝብ አሳውቀን ነው የምንሰራው፣ ነው የሚሉት። እሺ ቀጥሉና ወደ ሌሎችን እሄዳለሁ። ደንብ ህግ መመሪያ የሚሉት ነገር አለ። ህግ ህግ ነው። እሺ፣ ህገ መንግስቱም ህግ ነው። ሌሎችም የሀገሪቱ ህጎች አሉ። ደንብ ማንም አካል ያውጣው፣ እሱም ከህግ ለይተን ማን ያው ነው መመሪያ የምትለው አቃል በደንብ ተደርጋ መተንተን አለባት። እዚህ ጋር መመሪያ አንድ የክልል ባለስልጣንም ይሁን የወረዳ የዞንም ባለስልጣን ይሁን እንዲህ ይሁን ብሎ በራሱ ፍላጎት በራሱ ምነት ከራሱ ግል ባህሪውም የተነሳ እንደፈለገ የሚያደርግበት ነው እና መመሪያን ትኩረት የሰጡባት ምክንያት ለኢህአዴግ፣ እና ወዲህ ለማለት ነገሮች ተበላሹብኝም በመመሪያ ምክንያት ነው፣ በአፈጻጸም ምክንያት ነው። መመሪያ ምንድን ነው? አንድ ነገር መሬቱን ያክል ነገር የአንድን ህዝብ ነፃነት የማንነቱን አይነት ነገር ይህ ነው የምታደርገው፣ ይህ ነው የምታደርገው ነገር በህግ ተደንግጎ ወጥቶ ይቀመጣል። ከዛ ውጪ መመሪያ የሚባል ነገር ምንድን ነው የሚያስፈልገው? ከህግ ጋር የሚሄድ በመሆኑ እንደው ለህግ ባለሙያ ደግሞ ወደዛ ጥያቄውን ልግፋ። ፕሮፌሰር አል አሁን ስልጣን ላይ ያለው አስተዳደር ነኝ የሚለው መቶ በመቶ አሸንፊያለሁ ብሏል ምርጫውን ህዝቡ፣ መቶ በመቶ ደግፎኛል ማለት ነው። ሁለተኛ ደግሞ ባይደግፈኝም በወታደር ኃይል እቆያለሁ ያለው ነው። ወታደሩ በእጄ ላይ ነው ያለው ነው። እንግዲህ ይሄ ያለ ስለ እርቅ ማውራት አስቂኝ ሆኖ ነው ለእኔ የሚታዩ። መጀመሪያ መደረግ ያሉበት ነገሮች አሉ። አንደኛ፣ ለምሳሌ በብዙ ሺ የሚቆጠሩ ፖለቲካ እስረኞች መፈታት አለባቸው። ሁለት ሺ አምስት ጊዜ የተገደሉ መቶ ዘጠና ሶስት ሰዎች አሉ። ሁለት መቶ ሰላሳ ሰባት ገዳዮች ስማቸው ተጽፎ አለ። እነዚህ መቅረብ አለባቸው። መሰረታዊ የሆኑ ፍትህን የሚመለከቱ ነገሮች መደረግ አለበት። ዝም ብሎ ግን መዋዥቅ በእኔ አስተያየት የህዝቡን አስተሳ ማስተሳሰብ ለማሳሳት እና ለማወናበድ አይነት የተደረገ ስትራቴጂ ብዬ ነው ማምነው። ህግ ከመጽደቁ በፊት ደንብ ከመውጣቱ በፊት ዝም ብሎ ጠረጴዛ ላይ የሚወሰን ነገር አይደለም ብለው ያምናሉ ጠቅላይ ሚኒስትር ሀይለ ማርያም። አቶ ገብሩ እሺ፣ የኢህአዴግን አካሄድና አሰራር ለሚያውቅ ትርጉም ያለው አይመስለኝም። ህዝብ ማስጨመቅ ነው እኮ ካድሬው ያመጣውን ውሳኔ እንዲቀበል ማድረግ ህዝብ ማሳተፍ ማለት አይደለም። ህዝቡ ወሳኝ አይደለም አልሆነም። መልካም ቀደም ሲል የተናገራችሁት በሙሉ ብዙ ጥያቄዎችን እንድቀ እንድተው አርጎኛል። ለምን ኢህአደግ ከአሁን በኋላ ያለው ተአማኒነት ምን ይመስላል የሚል ጥያቄ የመሳሰለውን። ተአማኒን መሆን ቀርቶ ስልጣን ላይ መቆየት የለበትም እስከ ማለት ሄዳቸዋል። ሶስታችሁም አንድ እንደው በአንዳንድ የኢትዮጵያ ክፍሎች በተለይ በኦሮሚያ አካባቢ አሁን ውጥረቱ በጣም ከፍተኛ ነው። አሁን በምንናገርበት ሰዓት ማርሻሎ ማለት ወታደራዊ አስተዳደር የታወጀ አይነት ነው። በየሶሻል ሚዲያው ተጽፏል፣ ተንጸባርቋል። ኦሮሚያ ውስጥ አንድ ወጣት ወይ ሁለት ወጣት ሆኖ ቢቆሙ እርምጃ ሊወሰድባቸው እንደሚችል እኛም ደውለን እንዳጣራ ነው፣ ወታደሮች በአካባቢው ሰፍረዋል፣ ከበዋል ቦታው። እና መንግስት በዚህ ላይ ምንም የተናገረው ነገር የለም። ኦፒዲዮ ስልጣኑ ይልቀቅ ምንም አልሰራም የሚለው ነገር እንኳን ኦፒዲዮ ራሱ መልስም አልሰጠም እስካሁን ድረስ። መንግስት ይሄን አለመናገሩ አደጋ አለው። ወጣቶች ሳያውቁ ወይ ሳይሰሙ፣ ሁለትና ሶስት ሆኖ ቢቆሙ እርምጃ ሊወሰድባቸው ሊታሰሩ ይችላሉ ማለት ነው። ይሄ ሁኔታ እንዴት ታዩታላችሁ? ፕሮፌሰር አልከርሶ ልነሳ፣ እንደገና እሺ ትንሽ አስደንድቆኝ ነው አነጋገርህ የሳኩት ኢትዮጵያ ቆ በወታደራዊ አስተዳደር ግንቦት ሺ ዘጠኝ መቶ ዘጠና አንድ አመተ ምህረት በአውሮፓ አቆጣጠር እኮ የኖረች ናት። ዘዋት አሁን ያለው አስተዳደር በጉልበት ስልጣን ከያዘ በኋላ ወታደራዊ በሆነ መንገድ ራሱን በስልጣን ላይ አስቀምጧል። ስለዚህ እንደ አዲስ ነገር ሲወራ ትንሽ አሳቀኝ። ወታደራዊ አስተዳደር፣ እርግጥ ያው ከፊት ወታደሮቹ ላይ ይታዩ ይችላሉ፣ ግን ስልጣኑን ያስረግጠው የሚፈልገውን ነገር በስራ ላይ የሚያውለው ሁሉን ነገር ወታደሩን ተማምኖ ነው ማለት ነው። ግን እዚህ ላይ መጥቀስ እንፈልገው ምንድን ነው አንድ ሀገር ውስጥ ህገ መንግስት ካለ ድረስ ወታደራዊ አስተዳደር ቀርቶ ወታደራዊ ነገሮችን በስልጣን ፖለቲካ መስክ ላይ ሊሰማሩ አይችሉም። ባለውም ህገ መንግስት ላይ ፊና አይሰጣቸውም። ስለዚህ ራሱ ይሄ የፖለቲካዊ ውሳኔ ሆኖ ህዝቡ ከድቶናል። ህዝቡን በስነ ስርዓት መከታተል አንችልም ያለው የፖለቲካ መዋቅር ሊቆጣጠረው ስለማይችል በሚታይም መንገድ ሆነ በማይታይም መንገድ ወታደራዊ ወይንም በጉልበታዊ ወታደራዊ ማለት በጉልበት ማለት ነው። በጠመንጃ አስበርክከን እንገዛዋለን አይነት ነገር እስከሆነ ድረስ ህገ መንግስት የሚባለው ነገር ራሱ መሳቂያ ነው የሚሆነው። የጀመሩትም በወታደራዊ አገዛዝ ነው። አሁን የሚፈጽሙትም በወታደራዊ አገዛዝ ሊሆን ይችላል ማለት ነው። ወደ አቶ አበባየ ህጄ በአቶ ገብሩ አስራት አጠቃልላለሁ። እንግዲህ ፕሮፌሰር ወታደራዊ አስተዳደሩ ቆይቷል፣ የት ነበርክ ነው የሚሉኝ። መልካም ሌሎቻችን አቶ አበባዊ ቀጥሉ። አቶ ገብሩ እንኳ እዚህ አዲስ አበባ ስለሆኑ በደንብ ያውቁታል። ምናልባት ፕሮፌሰር አለማርያምና እርስዎ አቶ አዲሱ ምናልባት ላያውቁት ይችላል። ካምፕ አዲስ አበባ ገብቷል እኮ ይሄ ወታደራዊ አስተዳደር እንኳ አልለውም፣ ግን በትልልቁ የተጻፉ ማንም የሚያያቸው የፌዴራል ምናምን ምናምን ሻለቃ፣ ይሄ ክፍል ሀ ምናምን መምሪያ እየተባለ ብዙ ቦታዎች ላይ ወታደራዊ እንኳ እኔ አልለውም፣ ግን ድብን ያለ አምባገነን መንግስት ነው ይሄ። አምባገነንም አንለውም። አምባገነን የፖለቲካ ዲክሽነሪያችን ላይ እንዴት እንደገባም አላውቅም። ምን እንደሚገልጽም አላውቅም። ግን አባይ ገነን የሆነ የታበየ ምንም ነገር የማይሰማ በራሱ ብቻ የሚሄድ መንግስት ሆኗል። ያ ደግሞ ጡንቻው ከወታደሩ የተነሳ ነው። ሻለቃ አምሳ አለቃ ወይ ኮሎኔል የሆነ አይምራን እንጂ በትክክል እየተካሄደ ያለው ምንድን ነው? ወታደሩ ሀይል ሰጦት ነው እጠራ ያለ አቶ ገብሩ እርስዎ የማጠቃለያ ሀሳብ ይሰጡኛል። ቀደም ባሉት እኔም እንግዲህ የኢትዮጵያ መንግስት ወታደራዊ መንግስት ነው በሚለው ላይ አልስማማም። ልክ አቶ አባብ እንዳሉት፣ አንዳንዱ አምባ ገነን ነው ይለዋል፣ አንዳንዱ አባይ ገነን ነው ይለዋል። የተለያየ ስም ይሰጠዋል። ግን ወታደራዊ መንግስት ግን አይደለም። ወታደሩ ራሱ ስልጣን ሲይዝ ነው ወታደራዊ መንግስት። የሚመስለኝ እኔ ህገ መንግስቱ እየሰራ አይደለም፣ እስማማለሁ። የሚወጡት ህጎችም አይሰሩም። ሌሎችን ለማፍሰን፣ ሌሎችም ለማንበርከክ የሚሰሩ ካልሆኑ በስተቀር በኢህአደግ በዚህ በወጣው ህገ መንግስትና ህግ እንኳ እየተገዛ አይደለም። አሁን ዘማየው ሌላው ወታደሩ፣ የጸጥታ ኃይሉ ህዝቡ የሚሰማውን ስሜት ወታደረውም አይሰማውም የሚል እምነት የለኝም። ይኖረዋል ከዚህ ከህዝቡ እንቅስቃሴ፣ ከህዝቡ የፖለቲካ ጥያቄ የተነጠለ ነው ለማለት ግን ያስቸግረኛል። የሆነ ሆኖ ግን አሁን ኢህአደግ ለመግዛት ተቀጠሉ ይሄን አጠናክረው። እንግዲህ ኦሮሚያ ውስጥ ከአሁን በፊት ምናልባት የክልሉ ፖሊስ የክልሉ ካድሬ ሲገዛ ነበር። አሁን ኦሮሚያ በክልል ካድሬና በክልል ፖሊስ መገዛት አልቻለም። ስለዚህ ሰራዊት ገብቷል፣ ፖሊስ ገብቷል። በሌሎች አካባቢዎችም እንዲሁ። ስለዚህ ይሄ ለውጥ ነው ለራሱ ድሮ በነበረው አካሄድ መግዛት ያልተቻለበት ሁኔታ ህዝቡ ውስጥ ተከስቷል ማለት ነው፣ አገሪቱ ውስጥ ተከስቷል። መልካም። አንድ እኔ ስናገር ቃሉን አሳስቻቸው አደናገር ከሆነ ይቅርታ እጠይቃለሁ። ኦሮሚያ አካባቢ ይሄ ወታደራዊ አስተዳደር ያልኩት ማርሻሎ የወታደራዊ መንግስት ህግ አይደለም። ማርሻሎ የሲቪል መንግስትም ማርሻሎ ይደነግጋል፣ እና ያንን ለማለት ነው። እዛ አካባቢ ወጣቶች ቢሰበሰቡ ክልክል ነው፣ እርምጃ ይወሰዳል፣ ወዘተረፈ ይሄን ለማንሳት ነው። እንደው አይደለ፣ አነጋገር ትክክል ነው። የተሳሳተ አይደለም፣ የተናገርከው ማርሻሎ ማለት የሲቪልየን ወይንም በሲቪል ያለው ህግ ተስፔንድ ተደርጎ ወይንም ተወግዶ የወታደራዊ ስልጣን ያላቸው ሰዎች በእነሱ ትእዛዝ ማስተዳደር ማለት ነው። ስለዚህ የተናገርከው ልክ ነው። በእነዚህ አካባቢዎች የሲቪል ህጉ ህገ መንግስቱ አይሰራም ማለት፣ አንድ ካድሬ ወይም ወታደር የተባለ መጥቶ አንድን ሰው መብት በሚገፍበት ጊዜ ፍርድ ቤት ሄዶ ለመከራከር አይችልም። ምክንያቱም ባለስልጣኑ እሱ ነው፣ ከዛ ከሱ በላይ የለም። ስለዚህ አነጋገር ትክክል ነው። በዛ ግንዛቤ ልንወስደው እንግዲህ አቶ ገብሩም አቶ አበባውም ረቻለ። እሺ፣ እግዚአብሔር ይስጥልኝ። አቶ ገብሩ አስራት ከአዲስ አበባ፣ አቶ አበባ አያሌው ከአዲስ አበባ፣ ከዚህ ከዩናይትድ ስቴትስ ካሊፎርኒያ ፕሮፌሰር አለማየሁ ገብረ ማርያም በአድማጮቼ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኛ እናመሰግናለን፣ እናመሰግናለን። አድማጮች አሁን የፕሮግራም ማሳሰቢያ ከወልቃይት የማንነት ጥያቄ ጋር የተያያዘ ህዝባዊ ስብሰባ በቅርቡ በጎንደር ከተማ ተካሂደዋል እነሱ እንግዲህ ወልቃይት እንትን የማንነት ጥያቄ ጠይቀዋል የማንነት ጥያቄ በጠየቁት መሰረት ደግሞ እነሱ የሚጠየቁት እና እንትን የሚሉት ደግሞ በጣም አስቸጋሪ እና አሳሳቢ የሆነ ነገር ነው እርምጃ ነው እንወስዳለን ይላሉ ትግሬ ናችሁ እንጂ አማራ ድላያቸውን ይላል። እነሱ ደግሞ አማራ ነው ይላሉ። እና በእነሱ በትግራይ የሚሰነዘረው ደግሞ እኛ ጎንደር ታሪካዊ ቦታ ናት፣ የታሪክ ወደብ ናት፣ የደረቅ ወደብ መስመር ናት፣ እንደገና ደግሞ የልማት መስመር ናት። ይህን በሚል ግን በጎንደር ላይ ለምንድን ነው ይህን ያህል ዛቻና የሌለስን አርበኞች ግንባር፣ ሰብአዊ ፓርት፣ ግንቦት ሰባት የተለያየ የሚሆነው እኒህን ሰዎች አቅርበን ጠይቃቸውና ህዝቡን ሰብስበን ወልቃይቶችን ጥያቄ ጠይቀን ጥያቄያቸው ተገቢ ከሆነ መንግስት ሊደግፋቸው፣ ህዝቡ ሊደግፋቸው ይገባል። ጥያቄያቸው ትክክል ካልሆነ ደግሞ የጎንደር ህዝብ ደግሞ ሊወሳቸውና ሊያርማቸው ይገባል የሚል ጥያቄ ሰበሰብነ። እነሱም ተገቢውን ጥያቄ መለሱልን፣ ለህዝቡ መለሱት። ህዝቡም ደግሞ አንድ አማራ ነን፣ የአማራ ጥያቄ እንጂ የወልቃይት ጥያቄ ስብሰባውን ከጠሩት የጎንደር የአገር ሽማግሌዎች አንዱ ናቸው። የስብሰባውን አላማና አካሄዱን አስመልክቶ የተቀናበረ ዝግጅት በነገው ምሽት ይቀርባል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንስሳ ፕሮግራም ዚላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳነች ፍስሀየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው ስርጭት መሐንድስ ከዋና አዘጋጅ ተሳበላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ። I <music>